የክርክሩ ጭብጥ ዋና መቀመጫውን ዋሽንግተን ዲሲ ላይ ያደረገ ዓለም አቀፍ ታዋቂ የጥናት ተቋም በያዝነው ሳምንት ይፋ ባደረገው የአገሮች የምጣኔ ሀብት ነፃነት ሰንጠረዥ በኢትዮጵያ ይዞታ ላይ ያጠነጥናል። የክርክሩ ተሳታፊዎች ዶክተር ተሾማ አዱኛ የምጣኔ ሀብት ባለሙያና በሲቪል ሰርቪስ ኮሌጅ የምጣኔ ሀብት ልማት ትምህርትና ሌሎች የምጣኔ ሀብት ጥናት ትምህርት ኮርሶች መምህርና ዶክተር አክሎግ ቢራራ ቀድሞ በዓለም ባንክ በተለያዩ የኃላፊነት ደረጃዎች ያገለገሉ ከፍተኛ የምጣኔ ሀብት ባለሙያና በኢትዮጵያ የምጣኔ ሀብት ጉዳዮች ላይ ያተኮረ መጽሐፍና ሌሎችን በርካታ ጽሑፎች የጻፉ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቶ የክርክሩን የመጀመሪያ ክፍል አሉላ ተረከብ። ዘ ሄሪቴጅ ፋውንዴሽን የተባለው የጥናት ተቋም የዘንድሮን ዓመታዊ አገሮች የምጣኔ ሀብት ነጻነት ይዞታ ደረጃ በያዝነው ሳምንት ይፋ አድርጓል። በዚህም መሰረት አርባ ዘጠኝ ነጥብ አራት ያገኘችውን ኢትዮጵያን አንድ መቶ አርባ ስድስተኛ ደረጃ ላይ አስቀምጧታል። ከአካባቢው አገሮችም ጋር ሲነጻጸር ከአማካይ ነጥብ ያነሰ መሆኑን አርባ ስድስት ሀገሮች ከተካተቱበት ከሰሃራ በስተደቡብ የሚገኙ ሀገሮች ሰላሳ ሁለተኛ ደረጃ ይዛለች ኢትዮጵያ በያዝነው አመት። እና ለመሆኑ ይህ ውጤት ምን ማለት ነው? ስለ ኢትዮጵያ ምን ይነግረናል? ዶክተር ተሾመ ውጤቱን ከተለያዩ ሚዲያዎች ሰምቼዋለሁ፣ ቀረብን ብዬ ለማየት ሞክሬዋለሁ። የተለያዩ ሪፖርቶች በተለያዩ መንገድ እንደሚወጡት ሪፖርቱ ምንድን ነው የሚለው የምጣኔ ሀብት ነጻነት በተለይ ከሁለት ሺህ ዘጠኝ ጀምሮ እየወረደ ያሳያል የሚል ነው ያቀረቡት ሪፖርት። ያው በተለይ ውስጡን ስናይ እዚህ ያለው ብዙ ነገሮችን ስለማይ እንደ ሪፖርት ሪፖርቱን ማየት ይችላሉ። ግን የኢትዮጵያን ሁኔታ ያሳያል አያሳይ የሚለው ላይ የራሴ ሪዘርቬሽን አለኝ። ምን ያህል ሪፖርቱ የኢትዮጵያን ነባራዊ ሁኔታ ያሳያል የሚለውን በደረጃ ቢገልጹት በዚህ ደረጃ በዚህ መጠን እቀበለዋለሁ። እነኛ አመላካቾች ትክክለኛ ሊሆኑ ይችላሉ የሚሏቸው ነገሮች አሉ አመላካቶቹ ከተለያዩ በኩል የተሰበሰቡ ስለሆኑ ይሆናል መሰለኝ አሁን እዚህ ያሉትን ትክክለኛ ሁኔታዎች ሊያሳዩ ያልቻሉት እንጂ ብዙዎቹ በተለይ ለምሳሌ እነሱ የወሰዱት አሉ ፋይናንሻል ፍሪደሙ ላይ በወንዶችን ባንኮች መግዛታቸው ምን ያህል የፋይናንሻል ፍሪደሙን አውረደ ብለው ነው ሪፖርት ውስጥ ያቀረቡት እና እነዚህ እነዚህ ነገሮች ይሆናሉ መሰለኝ ምናልባት እኔ ካለኝ አመለካከት የተለየ ሪፖርት ሊሆን የቻለው እና እኔ ማስበው ምናልባት ወደ ሞዴሬት ከሚለው ከስልሳ እስከ ዘጠና ስልሳ ስጠኝ የሚለው ውስጥ ይገባል የሚል ነው የኔ እምነቴ። ምናልባት እንደነሱ ጊዜው ሲጄ መረጃውን ባላሰባሰብ። መልካም ዶክተር አክሎግ እርስዎም በተመሳሳይ ይሄንን ሄሪቴጅ ፋውንዴሽን አመታዊ የሀገሮች የምጣኔ ሀብት ነጻነት ይዞታ ደረጃ ያመላከተ ውጤት እንዴት ተመለከቱት? ይህ ውጤት በእርስዎ ሙያዊ እይታስ ምን ማለት ነው? ስለ ኢትዮጵያ ምን ይነግረናል? መጀመሪያ አቶ አሉላ በጣም አመሰግናለሁ። እንደገና ከዶክተር ተሾመ ጋር አብሬ ለመቅረብ ስለቻልኩ ቮይስ ኦፍ አሜሪካን በጣም አመሰግናለሁ። ይሄ የኢኮኖሚ ነጻነት ዘገባ ከሌሎች ጋር አብሮ መታየት ያለበት ነው። የሄሪቴጅ ፋውንዴሽን ዝና ያለው መረጃዎችን በደንብ የሚያቀርብ ዓለም አቀፍ ድርጅቶችና መንግስታት እና ግለሰቦች የሚከታተሉት ስለሆነ ብዙም አያከራክርም። እኔ ሳየው በጣም ነው የደነገጥኩ። ምክንያቱም በተመሳሳይ ባለፈው ጊዜም ያወጣው ሌላው ደግሞ የሞ ኢብራሂም ያወጣው ሌሎችም ድርጅቶች ያወጡት እና ይሄ ይመሳሰላል። እኔ እንዲያው በአጭሩም ቢሆን ትንሽ ከዶክተር ተሾመ ጋራ ለመወያየት የምፈልገው ይሄ ዘገባ የሚናገረው ነገር አለ። የግለሰብና የሕብረተሰብ የመሻሻል መብቶችን ነው። እንትን የሚለው የሚዘረዝረው ምን ማለት ነው? በአንድ አገር ውስጥ ከፍተኛ ደረጃ የደረሱ ሀገሮች እንደ ሆንግ ኮንግ፣ እንደ ሞሪሸስ አፍሪካ ውስጥ ያሉ ሌሎችም አሉ። የአፍሪካ ውስጥ የትንሽ መሻሻል እያሳዩ የሚታዩ ሀገሮች የመንቀሳቀስ የመሸጥና የመሸመት ገንዘብ ብድር የማግኘት መሬት የማግኘት የግለሰብ ሀብት በሕግ የመታወቅ እንትኖችን የሚናገር ነው። ስለዚህ ይሄ ዘገባው የሚያከራክር አይመስለኝም። እኔ የሚያከራክረው ምንድን ነው እንዲያው ምን ምን ቢደረግ ነው ልሽ መሻሻል የሚመጣው? ማለትም ከህዝቡ አንጻር ከተራው ህዝብ አንጻር ብናየው የሚሻል መሰለኝ። በተለይ ትንሽ እንዲያው እኔን ያሳሰበኝ እንግዲህ የኢኮኖሚ ነጻነት በሚባልበት ጊዜ ግለሰቦችና ድርጅቶች በስብስብም ሆነ በጋራም ሆነ በግለሰብ ደረጃ ሀብታቸው የመንቀሳቀስ እድላቸው መሬት የመግዛት አንድ ተቋም የማቋቋም የመበደር የማምጣትና ወደ ውጭ የመላክና ወደ ሀገር የማስገባት መብታቸው በህግ የታወቀና መንግስት በፖለቲካ ጣልቃ የማይገባበት ነው የሚገባበት ነው የሚል ጥያቄ ማቅረብ ይኖርብናል ምክንያቱም ካለፈው አመት ሁለት ነጥብ ስድስት ወደ ታች ዝቅ አለ በሚባልበት ጊዜ አገሪቱ ከአምሳ በመቶ በታች አገኘች በሚባልበት ጊዜ ችግር አለ የሚለውን ያሳየኛል ብዬ ነው የምገምተው ለጊዜው። መልካም ግራና ቀኝ በአጠቃላይ የዚህ ጥናት ውጤት ላይ ያላችሁን አስተያየት በተለይ ኢትዮጵያን አስመልክቶ ተመልክተናል ዶክተር ተሾመ ወደ እርሶ ልሻገር ነው የዘንድሮ የሄሪቴጅ ፋውንዴሽን ያወጣው ይህ አመታዊ የሀገሮችን ምጣኔ ሀብት ይዞታ ነጻነት ደረጃው ቅድም ዶክተር አክሎግም ጠቅሰውታል በሁለት ነጥብ ስድስት ካለፈው አመት መቀነሱ ብቻ ሳይሆን ከአስሩ መመዘኛዎች በስድስቱ ኢትዮጵያ ዝቅተኛ ውጤት እንዳሳየች ወይም ቀድሞ ከነበረው ደረጃ ማሽቆልቆልን ይናገራል አድማጮች ለጉዳዩ ቅርብ ለማድረግ ዋና ዋናዎቹን ልጥቀስ። ከእነዚህ ውስጥ የንግድ ነጻነት አለመኖር ወይም መቀነስ፣ የስራ የመስራት ነጻነት፣ የገንዘብ ጉዳዮች ጋር የተያያዘ ነጻነት፣ የንግድ ነጻነት ይላቸዋል። አስር አንኳር የሆኑ መመዘኛዎች አሉት። ከእነዚህ በስድስቱ ካለፈው አመትም ማሽቆልቆላሊልና የምጣኔ ሀብት ጭቆና ካለባቸው አገሮች ክልል ውስጥ ገብታለች ይላል። ዶክተር ተሾመ ይህን እንዴት ይመለከቱታል? ያ ማለት እንዳልከው ሁሉንም ሪፖርቶች አንተ እንዳልከው ነው እዚህ የተመለከትኳቸው። ግን በእኔ በኩል ደግሞ በተለይ የተለየ አመለካከት ያለኝ በተለይ ከሁለት ሺ ዘጠኝ በኋላ ኦር ከሁለት ሺ አምስት በኋላ በአውሮፓዎች አቆጣጠር እነዚህ በሚባሉ ቦታ ላይ በዛ በዛ በጣም ሰፋ ያሉ ለውጦች የተካሄደበት ነው። የንግድ ነጻነትን እስከ ዓለም ባንክ የዎርልድ ትሬድ ኦርጋናይዜሽን አባል ለመሆን የሚደረጉ የተለያዩ ስራዎች አሉ። የፋይናንሻሉንም ከተመለከትም ማለት ነው የንግዱንም ካየም ማለት ነው። ስለዚህ እኔ ምናልባት የመረጃዎቹ አሰባሰብ የመረጃዎቹ አሰራር ሊሆን ይችላል እንጂ ትክክለኛውን የኢትዮጵያ ሪያልች ያሳያል የሚል እምነት የለኝም። ምናልባት አንተ እንዳልከው ወደ ውስጥ አስቡ ስላልክ ይህን ውጤቱን እኔ ምናልባት እንደ ግለሰብ መብታቸውን እንደዚህ አይነት ነገሮችን ፐብሊሽ ማድረግ ማውጣት እንጂ እዚህ አዲስ አበባ ያለውትን ሪያሊቲን ያሳያል ት ሁኔታውን ያሳያል የሚል ሁኔታ የለኝም። በዝርዝር በሚቀጥለው ፕሮግራም እንመለከታለን። የኢትዮጵያን ተጨባጭ ሁኔታ አያመላክትም፣ አያንጸባርቅም እያሉ ነው ዶክተር ቱሾመ። ዶክተር አክሎግ አዎ፣ እኔ ደግሞ ከትዕትና ጋር ከዶክተር ቶሾመ ጋር መቼም አዲስ አበባ ባልኖርም ሁኔታው አንዳንዶቹን ልጥቀሳቸው ባለ ሀብት እኮ በስርዓቱ ላይ እምነት ሲኖረው ነው ሀብቱን ጉልበቱን ያለውን ተሰጥቶ ሁሉ ከአገሩ ላይ የሚያፈሰው። ለምሳሌ በቅርቡ የማሳቹሴትስ ዩኒቨርስቲ ያወጣው በተከታታይ የአለም አቀፍ የገንዘብ አቀኝነት ዘገባ ያወጣው የዓለም አቀፍ የግልጽነት ድርጅት ያወጣቸውን ብናያቸው የግል ክፍሉ በአገሩ እምነት ስለሌለው ገንዘቡን ወደ ውጭ ያሸሻል ይላል ይሄ እንግዲህ ያከራክራል እንደሚሉ አልጠራጠርም ዶክተር ተሾመ ነገር ግን እውነት ነው ብዙ ቢሊየን ዶላር ከኢትዮጵያ እንደወጣ በማስረጃ ቀርቧል የዓለም ባንክም ያምንበታል እስካሁን ድረስ ያለው ዘገባ የሚያሳየው በጣም የሚያስደነግጥ ነው እስከ አስራ ስምንት ቢሊየን ዶላር ድረስ ደርሷል በዓመት አራት ቢሊዮን ኢትዮጵያ ብታገኝ በዓመት ሶስት ነጥብ ሁለት ስድስት ቢሊዮን ዶላር ከሀገሪቱ ከወጣ በሀገሪቱ አስተማማኝ የሆነ በህግ የሚገዛ ስርዓት የለም ማለት ነው። ቅድም ዶክተር ተሾመ ጋር የተስማማ ነው ለአንድ አገር በጣም አስፈላጊው በህግ የበላይነት የሚገዛ ስርዓት ማቋቋም ነው የሚለው ነው። አንድ ሁለት ነገሮች ልትቀስን ከሰው ኑሮ አንጻር በምናይበት ጊዜ ምንም እንኳን በቅርብ ጊዜ የዋጋ ግሽበት እየቀነሰ መሄዱን በአምንም፣ ግን በተራው ህዝብ አንጻር በሚታይበት ጊዜ የኑሮ መሻሻል ኢትዮጵያ መቶ ስልሳ ዘጠነኛ ናት። በንጹህ ውሃ ተራው ሰው በሚያገኘው ማለት ነው ስልሳ አንደኛ ናት። ስለዚህ በተራው ህዝብ አንጻር በሚታይበት ጊዜ በጣም የሚያኮራ የመንገድ ወዘተ እንቅስቃሴ አለ ቢባልም ይሄ ደግሞ አያስደንቅም። ምክንያቱም አራት ቢሊዮን እርዳታ የሚያገኝ ሀገር እድገት ማሳየት ይኖርበታል። ነገር ግን ከተራው ሰው በሚታይበት ጊዜ እድል የመፍጠር ሁኔታው በጣም አስቸጋሪ መሆኑን የሚያከራከር አይመስለኝም። ሰባ በመቶ የሚሆነው ወጣት እድል የለኝም እያለ ከአገሩ እየተሰደደ በሚሄድበት ጊዜ ሪሊ ይሄ እድገ ለማን ይጠቅማል የሚለውን ጥያቄ መጠየቅ ይኖርብናል እና ለወደፊት እንደምንጓያ ተስፋ አደርጋለሁ። ለመሆኑ የመጣኔ ሀብት ነጻነት ምዘና ምን አይነት ፋይዳ አለው? በዜጎች ህይወትስ ላይ ምን አንድምታ ይኖረው ይሆን? በቀጣዩ የክርክር ፕሮግራም የምንመለስበት ይሆናል። ለሁሉም ለአሁኑ እንግዶች ዶክተር ተሾመ አዱኛን እና ዶክተር አግሎግ ቢራራን ለጊዜያቸው አመሰግናለሁ። ጊዜ ይስጥልኝ።